የዓለም ጤና ድርጅት ስልሳ ስድስተኛው አፍሪቃ አካባቢ ጉባኤ የጤና ደህንነትና የአስቸኳይ ጊዜ ሁኔታዎችን አካባቢያዊ ስትራቴጂያዊ ስትራቴጂ በማጽደቅ ተጠናቀቀ። ይላል መለስካቸው አማሃ ከአዲስ አበባ ያጠናቅረው ዘገባ። አዲስ አበባ በሚገኘው በመንግስታቱ ድርጅት የስብሰባ ማዕከል ለአምስት ቀናት ሲካሄድ የቆየው በዓለም የጤና ድርጅት የአፍሪካ አካባቢያዊ ኮሚቴ 66ኛ ጉባኤ ዛሬ ተጠናቋል። በጉባኤው ማጠናቀቂያም የጤና ድህንነትና የአስቸኳይ ጊዜ ሁኔታዎችን አካባቢያዊ ስትራቴጂ አጽድቋል። የጸደቀው የአካባቢ የጤና ድህንነትና የአስቸኳይ ጊዜ ሁኔታዎች ስትራቴጂ ተግባራዊ የሚሆንባቸው ድርጊቶችም በውሳኔው ተዘርዝረዋል። ከእነዚህ ድርጊቶች ወይም ክንውኖች መካከልም ከ47ቱ የአካባቢው አፍሪካ ሀገሮች መካከል ቢያንስ 80 በመቶ የሚሆኑት እንደ አውሮፓውያን ዘመን አቆጣጠር እስከ 2018 ዓ ም ድረስ ህዝቦቻቸውን ለተለያዩ የጤና ጉዳቶች ከሚያጋልጡ አደጋዎች ሊታደጉ የሚችሉ በቂ ዝግጅቶች ማድረጋቸውን ማረጋገጥ ይኖርባቸዋል የሚል ነው። በዓለም ጤና ድርጅት የአፍሪካ አካባቢ ዳይሬክተር ዶክተር ማትቺዲሶ ሞዬቲ ስለ ስብሰባው ሂደት ለጋዜጠኞች ይህም ብለው ነበር። በአፍሪቃ የጤና አጠባበቅን በተመለከተ ብዙ እርምጃ ወደፊት መሄዳችንን እንገነዘባለን። በሌላ በኩል ደግሞ አያሌ የሕዝብ ጤና ችግሮችና ከባድ የበሽታዎች ክምችት እንዳለብንም አንዘነጋውም። ስለሆነም የአፍሪቃ ሚኒስትሮች ከዋና ዋና ዓለም አቀፍ ሀገሮች ጋር በመሆን ውሳኔዎችን ወስነዋል። ውሳኔዎቹ የአፍሪቃን ሕዝብ ጤንነት በማሻሻል ረገድ በሀገራቸው ውስጥና ከአገሮቻቸው ባሻገር በግልና በጋራ እንዴት መስራት እንዳለባቸው የሚያመለክቱ ናቸው። በዚህ ጉባኤ መክፈቻ ላይ እጅግ ብዙ መነጋገሪያ አጀንዳዎች እንደሚጠብቋቸው ለተሳታፊዎች አስገንዝበው የነበሩት የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱም የጉባኤ ውሳኔዎች የአህጉሪቱን ጤና ይለውጣሉ የሚል ተስፋ እንዳላቸው ገልጸዋል። የአህጉራችንንና የአካባቢያችንን የጤና አያያዝ የሚቀርጹ ትልልቅ ውሳኔዎችን ይወሰን ይመስለኛል። ሁሉም አባል አገሮች በጋራ የወሰኗቸውን ውሳኔዎቻቸውም በትልቁም ነገርነት እንደሚወስዷቸው ተስፋ አደርጋለሁ፣ አምናለሁ። እናም የአህጉሪቱን ሕዝብ የጤና ሁኔታ ለማሻሻል እነዚህን ውሳኔዎች የብሔራዊ ዕቅዶቻቸውና እስትራቴጂያቸው አካል እንዲያደርጉ በሕግ ማዕቀፎቻቸውም እንደሚያካትቷቸው ተስፋዬ ነው። በአፍሪካ አህጉር በአመት ውስጥ ቢያንስ መቶ የሚሆኑ በህዝብ ጤና ላይ ከፍተኛ አደጋ የሚፈጥሩ የአስቸኳይ ጊዜ ሁኔታዎች ይከሰታሉ። ከእነዚህ አስቸኳይ ጊዜ ሁኔታዎች መካከል በተዋሲያን የሚመጡ ተላላፊ በሽታዎች 80 በመቶ የሚሆነውን ድርሻ ይይዛሉ። በአደጋ ምክንያት የሚከሰቱት ደግሞ 18 በመቶውን ይይዛሉ። ከዚህ የተረፈውን ደግሞ በኬሚካሎች መመረዝና ሌሎች አደጋዎች ይይዛሉ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ